ከኤስቤስ አማርኛ ጋር ነት ሀገርኛ ሪፖርት። የአሜሪካ ፕሬዚደንት ጆ ባይደን የአፍሪካ ቀንድ ልዩ መልእክተኛ ጄፍሪ ፌልትማን በኢትዮጵያ ወቅታዊ ሁኔታ ላይ ለመወያየት እና የመፍትሄ አቅጣጫ ለማስቀመጥ እንደገና ወደ ኢትዮጵያ እንደሚመጡ የአሜሪካ የውጭ ጉዳይ መስሪያ ቤት አስታወቀ። ይህንን አስመልክቶ የውጭ ጉዳይ መስሪያ ቤቱ በአወጣው መግለጫ እንዳስታወቀው ልዩ ልኩ ከትናንት ነሀሴ ዘጠኝ ቀን ሁለት ሺህ አስራ ሶስት አመተ ምህረት ጀምረው እስከ ነሀሴ አስራ ስምንት ቀን ድረስ ለተከታታይ ዘጠኝ ቀናት ኢትዮጵያን፣ ጅቡቲንና የተባበሩት አረብ ኤምሬትስን ይጎበኛሉ። ልዩ መልእክተኛው በኢትዮጵያ ጉዟቸው በትግራይ ከትሞና በኢትዮጵያ መንግስት አሸባሪ ተብሎ ከተሰየመው የህዝባዊ ወያኔ ሀርነት ትግራይ ህወሀትና መንግስት በአስቸኳይ ወደ ድርድር እንደሚመጡ ለማግባባት ነው ተብሏል። መንግስት ይህን የአሜሪካ ዕቅድ በሚያሳብር መልኩ የተናጠል ተኩስ ማቆሙን አቋርጦ በህወሀት ላይ ዳግም ዘመቻ ባለፈው ዓርብ ነሐሴ ሰባት ቀን ማውጣቱ የሚታወስ ነው። ምንም እንኳ እስከ ትናንት እሁድ ድረስ የመንግስት ኃይሎች በተለያዩ አካባቢዎች የተሳቡ የወያኔ ኃይሎችም ከተለያዩ ስፍራዎች እያጠሩ ቢገኙም እስካሁን መጠነ ሰፊ የማጥቃት እርምጃ መውሰዳቸው አልተነገረም። በአፋር ክልል ወደ ውስጥ ገብቶ የነበረው የህወሀት ሰራዊት በመንግስት መረጃ መሰረት በአፋር ክልል ልዩ ኃይል ሚሊሻና፣ በመከላከያ ሰራዊት የተቀናበረ እርምጃ የሰረገውን ሀይል በከፊል አባሯል። ከፊሉን ደግሞ ሞት እና ቁስለኛ አድርጓል፣ የተወሰኑትንም ማርኳል። በህወሀት አመራሮች ደግሞ ጠባቸው ከአብይ አህመድ ጋር ስለሆነ ሰራዊታቸውን የአፋር ህዝብ እንዲያሳልፋቸው ሲጠይቁ ፈቃደኛ ስላ ካልሆነ ወደኋላ መልሰናል የሚል ዜና አስተላልፈዋል። በዚህም ሆነ በዚያ በአፋር ክልል ገባ የተባለ የውሀ ሰራዊት ከአፋር ክልል ወ ህወሀት ተሰጥቷል። በአማራ ክልል እንደራያ ቆቦና ወልዲያ በመሳሰሉ አካባቢዎች ላቸው ቀዳሚ ኃይላት በየአካባቢው ኃይሎችና በመከላከያ ሰራዊት ትብብር ተመክተው ተመልሰዋል ወይም ሙት፣ ቁስለኛና ምርኮ ሆነው እዚያው ክልል መቅረታቸውን በመንግስትም በህወሀትም በተጻራሪ አገላለጽ ተቀምጠዋል። በሌላም በኩል ከህወሀት ጋር ቅንጅት ያደረገው የኦነግ ሸኔ ተዋጊዎችም በወለጋ እንዲሁ አልከናቸውም የህወሀት ተዋጊዎች በቄለም ወለጋ በብዛት ባለፉት ሶስት ቀናት ውስጥ ለሙት ለቁስለኛነትና ምርኮ መብቃታቸውን መንግስት ሲገድ ሸኔ ይህን በዝምታ በማለፍ ድርጊቱን ለማስተባበልም ሆነ ለማረጋገጥ ድፍረት ማጣቱ የመንግስትን የዜና ምንጭነት ሚዛን እንዲገፋ አድርጎታል ተብለዋል። በሱዳን ሾልከው ወደ ቤንሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ አልመሃል አካባቢ በመግባት ሽብር ለመፍጠርና በንጹሃን ዜጎች ላይ ጥቃት ለማድረስ ሲንቀሳቀሱ በነበሩ ኃይሎች ላይ በተወሰደ የተቀናጀ እርምጃ ደግሞ ከአንድ መቶ ሰባ በላይ የሚሆኑ መደምሰሳቸውን የክልሉ ሰላም ግንባታና ጸጥታ ቢሮ አስታውቋል። ይህንን የሚያጎላው ጠቅላይ ሚኒስትር አብይ አህመድ ትናንት እሁድ ነሐሴ ዘጠኝ ቀን ሁለት ሺህ አስራ ሶስት ዓመተ ምህረት በማህበራዊ ገጻቸው ላይ ባቀረቡት ማሳሰቢያ ማሳሰቢያ ላይ በቅርቡ የሚያስደምም የድል ዜና የምንሰማበት ወቅት ላይ ደርሰናል። ዛሬ በውጭ ዲፕሎማሲያችን የሚደርስብን ጫና የበዛ ነው። ባለፉት ሶስት ዓመታት በኢኮኖሚውና በማህበራዊ ዘርፍ ጁንታው በሚችለው አቅም ሁሉም ድንጋይ ፈንቅሏል። አሁን ግን ራሱ ጁንታው በለኮሰው እሳት ራሱ እየተሳደደ ይገኛል። ድላችን ቅርብ ነው ብለዋል። የአሜሪካ ልዩ መልእክተኛ ወደ አዲስ አበባ የሚመጡት አሜሪካ በአፍጋኒስታን የገጠማትን ሀፍረት በምታወራረድበት ማግስት በመሆኑ ጠቅላይ ሚኒስትር አብይ ከፍ ያለ ሞራል ሰንቀው እንደሚቀበሏቸው አንድ የፖለቲካ ምሁር ገልጸዋል። እጅግ ታይቶ በማይታወቅ ሁኔታ አንድ ኪሎግራም ጨው በዚህ በነሐሴ ወር መጀመሪያ ላይ ጀምሮ ሀያ ብር መሸጥ መጀመሩን የደረሰን ዜና ያመለክታል። በፊት የጨው ዋጋ በኪሎ ከአምስት ብር ዘሎ አያውቅም ነበር። የጨው ሻጮች ለዚህ ዋጋ መናር ዋናው ምክንያት የትራንስፖርት መቋረጥ ነው በማለት ይናገራሉ። ይህም ጦርነቱን ከትግራይ ውጭ ወደ አፋር ክልል ስላሸጋገረው ነው በማለት የሚገልጹታል። ገበያ የሚያጠኑ ባለሙያዎች በፊናቸው እንደሚሉት ይህ ከትራንስፖርት መቋረጥ ጋር የሚያያዝ ሳይሆን ድንገት የአፋር መንገድ ይቋረጣል በሚል ግምት ጭማሪ በጨው ምርት ላይ የተቆለለ ዋጋ ነው በማለት ያብራራሉ። ከሚጠበቀው በላይ ባልታሰበና በድንግት አሻቅቦ አንድ ዶላርን በሰባ ብር እስከ መመንዘር አዲስ ሶት የነበረው የስውር የገንዘብ ምንዛሬ በዚህ ሳምንት ወርዶ አንድ ዶላር ስልሳ ሁለት ብር ሊመነዘር በቅቷል። ይህ የዋጋ ንረት የተስተዋለው ብሔራዊ ባንክ ባለፈው ሳምንት እንደገለጸው የኢትዮጵያ ብር እንደዚህ ሊያስቆለቁል የበቃው ጁንታው የተሸከመውን ብር ወደ ዶላር መንዝሮ ወደ ውጭ ሀገር ለማሸሽ በማቀሉ ነው ተብሏል። ባለፈው ሳምንት አጋማሽ ላይ የቤትና ንብረትን በሽያጭ መስክ እንዳይዘዋወሩ ብሔራዊ ባንክ ትዕዛዝ ከማስተላለፉ ጋር ተያይዞ የጥቁር ገበያ ዋጋም ለመቆጣጠር ተችሏል ተብሏል። በዚህ በሰሞኑ አሰራር የዶላር የጥቁር ዋጋ ሊያሽቆለቁል እንደሚችል በስፋት ተገምቷል። የውጭ ምንዛሪ ጥረትን ካባባሱት ምክንያቶች አንዱ ገንዘብን በባንክ በኩል ሳይሆን በህገ ወጥ መንገድ ወደ ሀገር ውስጥ እንዲላክ መደረጉ ነው ተብሏል። ከስድስተኛው ሀገራዊ ምርጫ ጋር በተያያዘ በቅድመ ምርጫ በምርጫ ዕለትና በድህረ ምርጫ በተፈጠሩ ችግሮች በሶስቱም የፌዴራል ፍርድ ቤቶች ሰባ አራት ክሶች ቀርበው ውሳኔ ማግኘታቸውን የፌዴራል ጠቅላይ ፍርድ ቤት ፕሬዚደንት ወይዘሮ ማዛ አሸናፊ አርብ ነሐሴ ሰባት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት በሰጡት መግለጫ አስታውቀዋል። ፍርድ ቤቶች አፋጣኝ ውሳኔ ለመስጠት በየደረጃው ሀያ አራት ልዩ ችሎቶች ተደራጅተው ይህንኑ ውሳኔ ሊያስተላልፉ መብቃታቸውን ፕሬዝዴንቷ በዚሁ ጊዜ ተናግረዋል። ከቀረቡት ክሶች መካከል ሀምሳ ሰባቱ በቅድመ ምርጫ፣ አራቱ በምርጫ ዕለትና ቀሪዎቹ አስራ ሶስቱ በድረ ምርጫ የቀረቡ መሆናቸውን ወይዘሮ መዓዛ ገልጸዋል። በወንጀል ክስ ከተመሰረተባቸው መካከል የእጩ ተወዳዳሪዎችን ፖስተር መቅደድ የምርጫ ማስታወቂያ ማጥፋት ወይም በመቅደድ ያለ ቦታ ድምፅ ለመስጠት ሙከራ ማድረግ፣ በተከለከለ ስፍራ መሳሪያ ይዞ መገኘትን ያካትታል። በፍትሐብሔር ክስ ከቀረቡት መካከል የምርጫ ጣቢያ ይሰረድልን፣ የቦርዱ ውሳኔ ውድቅ ይደረግልን የሚሉም ይገኙበታል በማለት ፕሬዚደንቷ ገልጸዋል። በትግራይ ዩኒቨርሲቲዎች የሚገኙ ከአስር ሺህ በላይ ተማሪዎችን በአጭር ጊዜያት ውስጥ ማስወጣት መቻሉ የሳይንስ እና ከፍተኛ ትምህርት ሚኒስቴር አስታወቀ። እንደ ሚኒስቴር መስሪያ ቤቱ መግለጫ የማስወጣት ስነ ስርዓቱ የተከናወነው ከሐምሌ አስራ ስምንት ቀን ጀምሮ እስከ ነሐሴ ስድስት ቀን ሁለት ሺህ አስራ ሶስት ዓመተ ምህረት ድረስ ነው። በትግራይ ዩኒቨርሲቲዎች በመማር ላይ ሳሉ የመከላከያ ሰራዊት ትግራይን ለቆ በመውጣቱ የተማሪዎች ወላጆች ከፍተኛ ስጋት ውስጥ መውደቃቸውን ለተባበሩት መንግስታት ድርጅት የኢትዮጵያ ተጠሪ ጽህፈት ቤት አቤት ማለታቸውም የሚታወስ ነው። የእርሻ ሚኒስቴር የቅባት እህል ሊያመርት የሚችል መሬትን ለአልሚዎች ለመስጠት ዝግጁ መሆኑን አስታወቀ። በሀገር ውስጥ ዘይትን ለማምረት የቅባት እህል አቅርቦትን ለማሳካት በቂ መሬት ለማቅረብ ዝግጁ መሆኑ ሚኒስትሩ አቶ ኡመር ሀሰን አረጋግጠዋል። መሬቱን ለአልሚዎች በአንድ ወር ውስጥ ለማስተላለፍ እንደተዘጋጀ ሚኒስትሩ ጨምረው ገልጸዋል። ኢትዮጵያ በአሁኑ ጊዜ ዘይት ከውጭ ሀገር የምታስመጣ ሲሆን በዚህም በሚሊዮን የሚቆጠር ዶላር ወጪ እንደሚደረግ ከዚህ በፊት ተደጋግሞ መነገሩ የሚታወስ ነው። በአሁኑ ጊዜ በመላው ኢትዮጵያ ሁለት መቶ ሰላሳ ሁለት የዘይት ፋብሪካዎች፣ የዘይት አምራች ድርጅቶች አሉ። ከእነዚህ መካከል ሀያ ስድስቱ ትላልቅ ሲሆኑ ሁለት መቶ ስድስት መካከለኛ የዘይት አምራች ድርጅቶች ናቸው። የተረፉት አነስተኛ እንደሆኑ ታውቋል። አዲሱና ከበፊቱ ለየት የሚለው ኮሮና ቫይረስ ወይም ኮቪድ አስራ ዘጠኝ እየገባ መሆኑን የጤና ሚኒስቴር እየገለጸ ይገኛል። ይህ ዴልታ በመባል የሚታወቀው ኮሮና ቫይረስ ከሰው ሰው ሲተላለፍ እጅግ ፈጣን ከመሆኑም በላይ በገዳይነትም በፊት ከታየው እጅግ አስከፊ መሆኑን በተለያዩ ሀገራት ከታየው ልምድ ለማወቅ ተችሏል። ይህ ማለት ሶስተኛው ዙር ኮቪድ አስራ ዘጠኝ ወደ ኢትዮጵያ እየገባ ስለመሆኑ በርካታ አመላካች ምልክቶች ታይተዋል። በሀገር ውስጥ በፊት ከነበረው የሰው ህልበት አሀዝ የጨመረ መሆኑን ከጤና ሚኒስቴር የተገኘው አሀዝም ያረጋግጣል። የሱዳን ጦር ቀደም ሲል ከነበረው የልማዳዊ ድንበር በማለፍ በኢትዮጵያ ክልል ውስጥ ከገባ ከስድስት ወራት በላይ አልፎታል። ኢትዮጵያና ሱዳን የረጅም ዘመናት ወዳጅነት ያላቸው ሀገራት መሆናቸው የሚታወቅ ነው። ጠቅላይ ሚኒስትር አብይ አህመድ እና የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ ቢን የቅርብ ግንኙነትም እንዳላቸው ይነገራል እጅግ ሰፊ መተማመንና ግንኙነትም ነበራቸው። ነገር ግን ባለፈው ሳምንት በጠቅላይ ሚኒስትር ጽህፈት ቤት ቃል አቀባይ ሆነው የሚሰሩት ቢሌኒ ስዩም እንደገለጹት በኢትዮጵያና በሱዳን መካከል ያለው ዲፕሎማሲያዊ መተማመን በአሁኑ ጊዜ ተሸርሽረዋል በማለት ሱዳን በኢትዮጵያ ድንበር በኩል ያለውን የጋራ ድንበር በኃይል ከያዘች በኋላ ይህ ሁኔታ መፈጠሩንም በመግለጫቸው አስታውሰዋል። በተለይ ከቅርብ ጊዜያት ወዲህ ኢትዮጵያ በአባይ ወንዝ ላይ ከምትገነባው ግድብ ጋር በተያያዘ ሱዳን ከግብፅ ጎን በመቆሟ የሁለቱ ሀገሮች ግንኙነት የሁለቱ ሀገራት ግንኙነት እየሻከረ ሄደዋል። የሱዳን ጠቅላይ ሚኒስትር ሀምዶክ በትግራይ ክልል ያለውን ቀውስ በድርድር እንዲፈታ ለማድረግ ጥረት እያደረጉ ነው ተብሏል። ጠቅላይ ሚኒስትሩ ይህን የጀመሩት ሱዳን የኢጋድ ሊቀመንበር ስለሆነች ነው። ጠቅላይ ሚኒስትር አብይ ይህንን በመረዳት ጠቅላይ ሚኒስትር አምዶክ ካሉበት የውስጥ ችግር እንዲላቀቁና የኢትዮጵያና የሱዳን የድንበር ጉዳይ በሰላም እንዲፈታ እንዳነጋገሯቸው መረጃዎች ያመለክታል። ቢሆንም የሱዳን ሰራዊት እስካሁንም በኢትዮጵያ ውስጥ መገኘቱ በሁለቱ ሀገሮች መካከል ለዘመናት የቆየው ግንኙነት እንዲላላ እንዳደረገው የፖለቲካ ተንታኞች ይናገራል። የሱዳን ሰራዊት በኢትዮጵያ ግዛት ውስጥ ዘልኮ የሚቆይበት ወቅት ሩቅ እንደማይሆን የደረሱን ዘገባዎች ይጠቁማል። በኤስቤስ ሬዲዮ የአማርኛ ዝግጅት ክፍል ከአዲስ አበባ ሰለሞን በቀለ እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር።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 ፖድካስቶችን ባገኙበት መንገድ ሁሉ